የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀያ አንድ አዳዲስ ሹመቶች የተካተቱበት የካቢኔ ሹምሽር ዛሬ ይፋ አድርገዋል። በዚህም መሰረት ዶክተር ወርቅነህ ገበየው የውጭ ጉዳይ ሚኒስትር ሆነው ተሹመዋል። ሰላሳ አባላት ባሉት የኢትዮጵያ ካቢኔ ምክትላቸውን አቶ ደመቀ መኮንንን ጨምሮ ዘጠኙ በኃላፊነት እንደሚቀጥሉ ጠቅላይ ሚኒስትሩ ገልጸዋል። ከተጠሩት መካከል የተወሰኑት በሌላ መስሪያ ቤት በተመሳሳይ ማዕረግ ተሹመዋል፣ አሊያም ከኃላፊነት ተነስተዋል። አዲሶቹ ተሿሚዎች የእድገት ደረጃው የሚጠይቀው ዝንባሌ፣ እውቀትና ክህሎት ያላቸው ናቸው ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። እስክንድር ፍሬው ተከታዩን ዘገባ ልኮልናል። የተጣለብኝን ኃላፊነት በቅንነት በታታሪነት፣ እንዲሁም ህግና ስርዓትን መሰረት በማድረግ إسرائيل لما فسهم تعال وقاب عدلو የተጠበቀው እውን ሆኗል ሲነገር የቆየው ይፋ ተደርጓል። ኢህአዴግ በአዲሱ ዓመት መጀመሪያ እንደሚወሰዱ ከገለጻቸው የለውጥ እርምጃዎች አንዱ ይኸው ነበር፣ የሰው ኃይል ምደባ ማስተካከያ ወይም የካቢኔ ሹምሽር። ከ30 የካቢኔ አባላት ዘጠኙ በያዙት ኃላፊነት እንደሚቀጥሉ የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የ21 አዲስ ሚኒስትሮችን ሹመት ግን ለህዝብ ተወካዮች ምክር ቤት አቅርበው ጸድቀዋል። ትኩረት ከሳቡት አንዱ የውጭ ጉዳይ ሚኒስትርነቱ ቦታ ነው። የትራንስፖርት ሚኒስትር የነበሩት ዶክተር ወርቅነህ ገበየው ናቸው። በፌዴራል መንግስቱ ቁልፍ ከሚባሉ የሚኒስትርነት ቦታዎች አንዱ የሆነውን የውጭ ጉዳይ ሚኒስትርነት ያገኙት ዶክተር ወርቅነህ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ምክትል ሊቀመንበር ሆነው ሲመረጡ፣ በፌዴራል መንግስቱም ለከፍተኛ ኃላፊነት እንደታጩ ታስቧል። የውጭ ጉዳይ ሚኒስትርነትን ቦታ ግን ይጠበቃ አልነበረም። ኢህአዴግ በስልጣን ላይ በቆየባቸው 25 ዓመታት ዶክተር ወርቅነህ ሶስተኛው የኢትዮጵያ የውጭ ጉዳይ ሚኒስትር ናቸው። ሹመቱን ይፋ ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዶክተር ወርቅነህን የስራ ልምድ አብራርተዋል። አንደኛ ለኢፍድሪ የውጭ ጉዳይ ሚኒስትርነት ዶክተር ወርቅነህ ገበየው ብሔር ኦሮሞ፣ የትምህርት ዝግጅታቸው የመጀመሪያ ድግሪ ከአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስና ዓለም አቀፍ ግንኙነት የማስተርስ ዲግሪ በተመሳሳይ ከአዲስ አበባ ዩኒቨርሲቲ በዓለም አቀፍ ግንኙነት የፒኤችዲ ከዩኒቨርሲቲ ኦፍ ሳውዝ አፍሪካ በፖሊሲ ሳይንስ መስክ አግኝተዋል። ዋና ዋና የስራ ልምዳቸውን በተመለከተ ዶክተር ወርቅነ ገበየው ከ1985 እስከ 91 በብሔራዊ መረጃና ደህንነት አገልግሎት በተለያዩ የኃላፊነት ደረጃዎች ከ92 እስከ 93 ዓመተ ምህረት በኦሮሚያ ብሔራዊ ክልላዊ መንግስት የፍትህ ቢሮ ኃላፊነት፣ ከ94 እስከ 2005 ዓመተ ምህረት መጨረሻ ድረስ የፌዴራል ፖሊስ ኮሚሽነር ጀኔራልነት፣ ከ2005 ሐምሌ እስከ ዛሬ ድረስ የትራንስፖርት ሚኒስትር በመሆን እያገለገሉ ያሉ ናቸው። በጠቅላይ ሚኒስትሩ ይፋ የተደረገው ካቢኔ አንዳንዶቹ ልክ እንደ ዶክተር ወርቅነህ ገበየሁ ሁሉ ከአንድ የሚኒስትርነት ቦታ ወደ ሌላ የተሸጋሸጉበት፣ ሌሎች ደግሞ ቢያንስ በያዙት ኃላፊነት ያልቀጠሉበት መሆኑ ይታያል። ከሚኒስትርነት ውጭ በሆነ ሌላ ኃላፊነት ስላለመመደባቸው እርግጠኛ መሆን ባይቻልም በዶክተር ወርቅነህ ገበየሁ የተተኩት ዶክተር ቴዎድሮስ አድሃኖም ከእነዚህ አንዱ ናቸው። በቅርቡ ከኦህዴድ ምክትል ሊቀመንበርነት የተነሱት የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞም በአዲሱ ምደባ አልተካተቱም። በምትካቸው የተሾሙትም የፖሊሲ ጥናትና ምርምር ማዕከል ሚኒስትር ዴታ የነበሩት አቶ ታገሰ ጫፎ ናቸው። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር የነበሩት አቶ ጌታቸው ረዳም በአዲሱ ካቢኔ ካልተካተቱት መካከል ይጠቀሳሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት የድህረ ምረቃ ፕሮግራም አስተባባሪ እንደዚሁም የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የኦሮሚያ ሬዲዮና ቴሌቪዥን ድርጅት የቦርድ አባል የሆኑት ዶክተር ነገሬ ሌንጮ ናቸው በምትካቸው የተሾሙት የጤና ጥበቃ ሚኒስትር በነበሩት ዶክተር ከሰተ ብርሃን አድማሱ ቦታ የተሾሙት ደግሞ የአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ኃላፊ የሆኑት የማህፀንና የጽንስ ስፔሻሊስቱ ፕሮፌሰር ይፍሩ ብርሃን ናቸው። ፕሮፌሰር ይፍሩ ከሰባ በላይ የምርምር ጽሁፎችን በግልና በቡድን በተለያዩ ጆርናሎች ያሳተሙ ምሁር መሆናቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠቅሰዋል። ልክ እንደ ፕሮፌሰር ይፍሩ ሁሉ በተለያዩ ከፍተኛ የትምህርት ተቋማት የሚሰሩ ሌሎች ምሁራንም በካቢኔው ተካትተዋል። እናም ካቢኔው ኢህአዴግ ፊቱን ወደ ከፍተኛ ትምህርትና ሌሎች የምርምር ተቋማት ጭምር ማዞሩ የታየበት ነው። ካቢኔው የተዋቀረው ብቃትን ውጤታማነትንና የህዝብ ወገንተኛነትን ከግምት በማስገባት መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፓርላማው አብራርተዋል። አሁን በስራ ላይ ካሉት የካቢኔ ሚኒስትሮች የተወሰኑት ባስመዘገቡት ውጤት ተመዝነው በቦታቸው እንዲቀጥሉ፣ የተወሰኑቱ እንዲሸጋሸጉና በአብዛኛው ደግሞ አዳዲስ የካቢኔ ሚኒስትር አባላት እንዲካተቱ በማድረግ ለተከበረው ምክር ቤት እንዲያጸድቅልኝ ይዤ ቀርቤያለሁ። የካቢኔ ሚኒስትሮቹ ዋናው መመዘኛም ውጤታማነትና ለህዝቡ ቅንና ቀልጣፋ አገልግሎት መስጠትን ያተኮረ ሆኖ በቀጣይነትም በውጤት እየተመዘኑ ማስተካከያዎች የሚደረጉም ይሆናል። በአዲስ መልክ የማቀርባቸው የካቢኔ ሚኒስትሮችም በአብዛኛው የእድገት ደረጃችን የሚጠይቀው ዝንባሌ፣ እውቀትና ክህሎት ያላቸው ቀድሞ በሰሩባቸው የከፍተኛ ትምህርትና የምርምር ተቋማት እንዲሁም በሙያቸው በተሰማሩበት መስክ ውጤታማ የነበሩ በመልካም ስነ ምግባራቸው በስራ ትጋትና ታታሪነታቸው የሚታወቁትን በማፈላለግ የተፈጸመ ነው። የካቢኔ ሹምሽር ማድረግ ያስፈለገበትን ምክንያትም ጠቅላይ ሚኒስትሩ ለፓርላማው አባላት አብራርተዋል። ክቡር የፌድሪ ፕሬዝደንት ለሁለቱ ምክር ቤቶች ባደረጉት የአመቱ የመክፈቻ የፖሊሲ ንግግር ካስቀመጧቸው አንኳር ጉዳዮች አንዱ ገዢው ፓርቲ ኢህአዴግና አባል ድርጅቶቹ እንዲሁም መንግስት በጥልቀት የመታደስ እንቅስቃሴ መጀመራቸውን አብስረው፣ የዚህ ውጤት ከሆኑት ጉዳዮች አንዱና የመንግስት ስልጣንን ለግል ኑሮ ማመቻቻ ሳይሆን ለህብረተሰባዊ ለውጥ መሳሪያ አድርጎ ለመጠቀም አደረጃጀቱንና የአመራር ጥራት በየጊዜው እየፈተሹና አስፈላጊውን ማስተካከያ እያደረጉ መሄድ ተገቢ መሆኑን ነው። በጠቅላይ ሚኒስትር ጽህፈት ቤት የዴሞክራሲ ስርዓት ግንባታ ጉዳዮች ማስተባበሪያ ማዕከል መቋቋሙንም አቶ ኃይለማርያም ደሳለኝ በዛሬው የፓርላማ ስብሰባ ላይ ይፋ አድርገዋል። ይህንኑ ማዕከል እንዲመሩ የተሾሙት ደግሞ በአዲሱ ካቢኔ ያልተካተቱ ሚኒስትሮች ናቸው። በዚህም መሰረት የትምህርት ሚኒስትር የነበሩት አቶ ሽፈራው ሽጉጤ በሚኒስትር ማዕረግ የዚህ ማዕከል ዋና አስተባባሪ፣ የገንዘብና ኢኮኖሚ ትብብር ሚኒስትር የነበሩት አቶ አብዱላዚዝ አህመድ በሚኒስትር ማዕረግ የዚሁ ማዕከል የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች አስተባባሪ፣ የእርሻና ተፈጥሮ ሀብት ሚኒስትር የነበሩት አቶ ተፈራ ደርበው በሚኒስትር ማዕረግ የዚሁ ማዕከል የገጠር ዘርፍ አስተባባሪ ሆኖ ተሹመዋል። ከዚህም በተጨማሪ ወይዘሮ ፈትለወርቅ ገብረ እግዚአብሔር በተመሳሳይ በሚኒስትር ማዕረግ የከተማ ዘርፍ አስተባባሪ በመሆን እንዲያገለግሉ ተሹመዋል። ዛሬ ሹምሽር የተካሄደበት የጠቅላይ ሚኒስትር ኃይለ ማርያም ደሳሌ ካቢኔ የ2007ቱን ምርጫ ተከትሎ የተቋቋመና አንድ ዓመት ብቻ በሥራ ላይ የቆየ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።